ከኢኮኖሚው ዓለም ዓለም የኢትዮጵያ መንግስት ብር ከዶላር አኳያ የነበረውን የምንዛሪ ተመን ባዳከመ ማግስት የመሰረታዊ ሸቀጦች፣ የግንባታ ግብዓቶችና የተሽከርካሪዎች ዋጋ ላይ ልዩነት ተፈጥሯል። ልዩነቱ ቀደም ብለው ቀብድ የተከፈለባቸውን የግብይት ስምምነቶች አፈርሷል። የግብይት ስምምነታቸው ከፈረሰባቸው መካከል የአዲስ አበባው ነጋዴ አቶ ሙሐመድ ኢብራሂም አንዱ ናቸው። ለምሳሌ የሆነ ኮሮላ አራት መቶ አስር ሺህ ብር ተስማምተን ልክ በሁለተኛው ቀን ዶላር ጭማሪ ሲያደርግ አፈረሱ ቀብድ መለሱልን። ማለት የስጠናቸውን የተሰናቸውን ቀብድ አፈረሱ። ለምን ነው ስላቸው ዶላር ስለጨመረ የመኪና ሻጮች እንዳንሸጠው ከልክለውናል፣ ይጨምራል ብለውናል፣ ምናምን ብለው እምቢ አሉ። ከሃያ ሁሉ ስንሰጣቸው እምቢ አሉ። አቶ ሙሐመድ እንደሚሉት በኢትዮጵያ ገበያ ላይ የዋጋ ጭማሪ የተከሰተው ባገለገሉ መኪኖች ላይ ብቻ አይደለም። የአዳዲሶቹም ዋጋ ጭማሪ አሳይቷል። አዳዲስ የሚገቡ መኪኖች አሁን አብዛኛዎቹ መሸጥ አይፈልጉም። ወደፊት ያለውን ማርኬት አይተው ነው መሸጥ የሚፈልጉት። ግን ሲሸጡም የነበሩት አሁን ወይ ቀብድ ተቀብለህ ምናምን የነበሩት አንዳንዶች አፍርተዋል። አንዳንዶቹ ደግሞ ዋጋ ጨምረዋል። ቢያንስ ሰላሳ አርባ ሺ ብር በትንሹ ማለት ነው። አብዛኛው ማህበረሰቡ የሚጠቀማቸው ቪትስ፣ ኮሮላ እነ ፕላቲስ መኪናዎች ሰም አንዳንድ ቦታ ከመጨመራቸው የተነሳና ገና ወደፊት ይጨምራል በሚል ሂሳብ ትጠይቃቸው አሁን አይሸጡ ምናም ይለዋል። አንዳንዶቹ ደግሞ ከሳምንት በፊት የጠየቅበት ፕራይስ የአምሳ ሺ ብር እና የሰባ ሺ ብር ለውጥ ባለው ሂሳብ ይነግረዋል። ቀብድ ተቀብለው ለተዋዋሉ ስራ የሚጠቀሙባቸው ግብአቶች ዋጋ በድንገት ቢያሻቅብ ምን ያደርጋሉ? ይወረ ኢሉ የእንጨትና የብረታ ብረት ባለሙያ አቶ ሰኢድ የሆኑት እንዲያ ነው። በፊት ቀብድ የተቀበልናቸው ነገሮች አሉ። ምሳሌ አሁን ሳይጨምር በፊት እንቀበልና ና እቃ ሳንገዛ ቀረን፣ ይጨምራል ብለን ስላላሰብን ማለት ነው። አሁን እነዛን ደግሞ እንመልሳለን አንል፣ እነዛ አይቀበሉንም ሰዎቹ ማለት ነው። ስለዚህ አሁን ምንም አማራጭ የለንም፣ ያው ከስረን ቢሆን መስራት ነው። አቶ ሰኢድ በርና መስኮቶች፣ የእቃ መደርደሪያ፣ ቁም ሳጥኖችና አልጋዎች ከእንጨትና ከብረታ ብረት ይሰራሉ። ብር ከዶላር አኳያ የነበረው የምንዛሪ ተመን ከተዳከመ በኋላ ግን ለስራቸው በግብአትነት የሚገለገሉባቸው እንጨቶችና ብረቶች ዋጋ ጨምሯል። እኛ የምንኖርበት አካባ እኔ የምኖርበት አካባቢማ የጨመረውን መሰለህ ሁሉም ነው። ብረት ራሱ እና ላሜራ ራሱ ማለት ነው ሁለት ከአርባ ነበር በበፊት የምንገዛው ማለት ነው አንዷን። አሁን ግን ስንት ገብቷል መሰለህ ሶስት ከሀምሳ ገብቷል። የመቶ ብር ጭማሪ ማለት ነው በአንድ ጊዜ ማለት ነው። ጣውላ ደግሞ ኤምድኤፍ ነው የሚባለው ኤምድኤፍ ነው የሚባለው ኤምድኤፍ ደግሞ ባለ አስራ ስምንት የሚባላለ ባለ አስራ ሁለት የሚባላለ ባለ ሶስት የሚባላለ ባለ ሶስት የሚባለው መቶ ስልሳ ብር ነበር የምንገዛው አሁን ሁለት መቶ ብር ገብቷል። ያው ዶላር ጨመረ ብለው ነው እንግዲህ። እንደዚ ያለ ሰሜን ሸዋ መኮይ ከተባለች አነስተኛ ገበያ ቀድሞ የመንግስት ሰራተኛ የነበሩት አቶ ሮቤል ከበደ የአልባሳት ነጋዴ ከሆኑ ከራረሙ በሱቃቸው ለገበያ የቀረቡ አልባሳት ከ50 ብር እስከ 70 ብር ጭማሪ እንዳሳዩ የሚናገሩት አቶ ሮቤል ከደንበኞቻቸው ለምን የሚል ተደጋጋሚ ጥያቄ ቀርቦባቸዋል። በቅርብ ደሴ ሄጄ ልብስ ላልመጣ ነበረ እና ዋጋ ጨምሮ ነው ያገኘውት። ስጠይቃቸው አይ ምንዛሬም ስለጨመረ እኛ ልብሶችን የምናመጣበት ዋጋ ጨምሯል እና እንደዛ ብለው በውድ ዋጋ ነው ራሱ ይ የመጣው በውድ። ለምሳሌ ከመቶ ሀምሳ መቶ ስልሳ የሚሸጥ የነበሩ ከደሴ ለምሳሌ ያመጣ በሁለት መቶ ብር ነው። እዚህ ደግሞ የምለው ምንድን ነው፣ ከዛ ጨምሬ የትራንስፖርት የምናምን የምናም፣ እነዚህ አናላይቲሱን ሰዎች የሚሸጠው ሁለት መቶ ሰላሳ ሁለት መቶ ሀያ ሊሆን ይችላል ከዛም በላይ እንደዛ አካባቢ ናቸው። በስሮች ላይ ደግሞ ስታይ እስከ ሶስት ከሀምሳ የነበሩ ስሮች ደግሞ ወደ አራት መቶ ከፍ ብለዋል። ከብረት እስከ እንጨት ከሚስማር እስከ ቆርቆሮ የዋጋ ጭማሪ ያስከተለው የኢትዮጵያ መንግስት ብር ከዶላር አኳያ የነበረውን የምንዛሪ ተመን ለማዳ ከሚያሳለፈው ውሳኔ ነው። ሰሜን ወሎ ዞን ጋዞ ወረዳ 140 ብር ይሸጥ የነበረው አንድ ቅጠል ቆርቆሮ ወደ 170 ብር አሻቅቧል። የባትሪ ድንጋይ ከ8 ብር ወደ 10 ብር ከፍ ብሏል። ጤፍ፣ ዘይትና ስኳርም መሠረታዊ የዋጋ ለውጥ ታይቶባቸዋል። የዋጋ ጭማሪው የበረታው ደግሞ በገጠር ነዋሪዎችና የመንግስት ሰራተኛው ላይ ነው። በዶላር ጭማሪ ምክንያት መጨመር አለበት። ከውጭ ሀገር የሚመጡ ምርቶችን መሆን ሲገባው ግን ከሀገር ውስጥ የሚመረቱ ምርቶች፣ ሸቀጣሸቀጦች የሚገበሉዎች አሉ። ቅመማ ቅመሞች በጣም የተጋነነ ጭማሪ ነው ያለው። እኔ ያለሁት ደብረ ማርቆስ ጎጃም አካባቢ ነው። ምንም አይነት እርምጃ እየተወሰደ አይደለም። ዞም እየተጎዳ እየተመረረ ነው ያለው። ባለ ሱቅነው የሱቅ እየሰራው ነው ያለው። ነጋዴዎች ዝም ብለው ነው በቃ ማቅረብ አልቻሉም። የያዙትን የያዝነውን ጊዜ እንጠብቃለን ብለው ጨበጠው ነው ያሉት። በቃ መግዛትም መሸጥም አልተቻለም። ጨምረዋል። ምሳሌ ኦሞ ስንት ነበር? አራት መቶ ሀያ ነበረ አሁን አራት መቶ ሀምሳ ገብቷል። ለአብነት ብንወስድ ሩዝ ኪሎ ሀያ ሶስት ብር ሆነበት ሁኔታ ነው ያለው ከበፊቱ በኪሎ አምስት ብር አካባቢ ጨምሮ ማለት ነው። ያው ሌሎቹንም ዳቦ፣ ዱቄቱን ጋር አካባቢ ብንወስድ ሁሉም ነገር ያልጨመረ ነገር የለም። የዋጋ ጭማሪ ያው በስፋት አለ። ህዝብ እየተማረበት ያለው ታች አካባቢ፣ ገጠሩ አካባቢ ባለው ህብረተሰብ ነው። ከዛ ባሻገር የመንግስት ሰራተኛው ነው ተጎጂ የሆነበት። የኢትዮጵያ የፖሊሲ አውጪዎችና የምጣኔ ሀብት ባለሙያዎች የብር የምንዛሬ ተመን መዳከም የዋጋ ግሽበት ያስከትላል አያስከትልም በሚለው ጉዳይ ላይ ያላቸው ሀሳብ የተለያየ ነበር። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም እንደሚሉት የምንዛሬ ተመን ለውጡ በሸቀጦች ላይ ምን ያክል የዋጋ ለውጥ ያስከትላል የሚለውን ማስላት እንኳ አደጋች ነው። ከብሔራዊ ባንክ ፖሊሲ አውጪዎች እንደተሰማው የዋጋ ጭማሪ ሊያስከስት የሚችል ማክሮ ኢኮኖሚያዊ ምክንያት አሁን ላይ የለም። ስለዚህ የዋጋ ጭማሪ አንጠብቅም ነው ይባል የነበር። የኢኮኖሚ ተንታኞቹ ደግሞ አሁን ካለው የማክሮ ኢኮኖሚ ሁኔታ አለም አቀፍ የገበያ ሁኔታ እና አገሪቷ በዋናነት ገቢ ምርቶች ላይ ጥገኛ ከመሆኗ አንጻር አንድም የዋጋ ውድነትን ይመጣል ብሎ የመጠበቅ አዝማሚያ እና እውነተኛ በገበያ ላይ የሚንጸባረቅ የዋጋ ጭማሪ ሊኖር ይችላል የሚል አንድምታ ሲሰማ ቆይቷል አሁን እንደምናየው ግን የዋጋ ጭማሪ ሊኖር ይችላል የሚለው መላምት ወደ እውነታ እየተቀየረ ያለ ነው የሚመስለው በአጠቃላይ በቁጥር ይህንን ያክል የዋጋ ጭማሪ በእያንዳንዱ እቃዎች ላይ ሊያመጣ ይችላል Long do ከእስከ ዛሬ እንዶች ተነስቶ መገመት ካልተቻለ በስተቀረ በጣም አስቸጋሪ ነው ቆ የገበያ ሁኔታ ይለያያል የሸቀጦች ሁኔታ ይለያያል አለም አቀፍ ገበያ አለ በጣም ብዙ የሚንቀሳቀሱ ፋክተሮች ስላሉ በጣም ከባድ ነው ለመተመን የኢትዮጵያ መንግስት የዋጋ ግሽበቱን በአስተዳደራዊ እርምጃዎች ለመቆጣጠር ማቀዱን አስታውቋል ማሸግና መቅጣት መንግስታቸው ሊከተላቸው ያቀዳቸው የመፍትሄ እርምጃዎች መሆናቸውን የንግድ ሚኒስቴር ሚኒስትር ዴኤታ አቶ አሰድ ዚያድ አዲስ አበባ ላይ እንዲህ ተናግረው ነበር ይህን አጋጣሚ ሰው ተጠቅሞ አላግባብ በሕዝብ ላይ ያልተገባ ጥቅም ለማግኘት ዋጋ መቆለል አይቻልም። ይህንን ህገወጥ ድርጊት የሚቀጥል አካል ካለ አስተዳደራዊ እርምጃዎች ይቀጥላሉ። እሸጋው፣ ስረዛው ይቀጥላል። በዲቫሉዌሽኑ ምክንያት ኢንፍሌሽን መፈጠር የለበትም። በተመለውጡ ምክንያት ወደ ኢትዮጵያ የሚገቡ ዕቃዎች ዋጋ መጨመር የማያከራክር ጉዳይ ቢሆንም ቀድሞው በገቡት ላይ የታየው ግሽበት ግን ነጋዴዎችን የሚያስወቅስ ድርጊት ሆኖ ይታያል። አቶ መሐመድ ኢብራሂም የኢትዮጵያ መንግስት እወስደዋለሁ የሚለው አስተዳደራዊ እርምጃ ዘላቂ መፍትሄ ሊሆን እንደማይችል ተሰምቷቸዋል። ከዚህ በፊት በነበረው ልምድ ኢትዮጵያ ማርኬት ላይ አንዴ ገበያ ይጨምራል እንጂ ቀንሶ አያውቅም። ሁሌም ይጨምራል፣ ይጨምራል። አንዴ እንጮዋለን፣ ከጮህን በኋላ እንለምደዋለን፣ ዝም እንላለን። ድጋሚ ይጨምራል እንጂ ቀንሶ አያውቅም። ወደፊትም ይጨምራል እንጂ ቀንሳል የሚል ሀሳብ የለኝም። አብዛኛው አጋጣሚን መጠቀም ነው። ወደፊት በእርግጥ ሲገቡ እቃዎች ዶላር ምንዛሬ ስለሚጨምር መጨመራቸው የማይቀር ጉዳይ ነው። ምንም አያተያየቅም። ግን አሁን ቢያንስ እጃቸው ላይ ያለው ባስገቡበት ዋጋ ባስገቡበት ዋጋ መሸጥ ይችሉ፣ ገበያው ቢያንስ ይረጋጋል ነበር። ስለ ቁጥጥር በጣም ይከብዳል። ምናልባት የተወሰኑ አካላት ሊቆጣ ሊቆጣጠሩ እንችላሉ ግን ዘላቂ መፍትሄ ይሆናሉ ይ ግን መሰረታዊ የኢኮኖሚ አላባውያን ግሽበት የመፍጠር እድል ስላላቸው አሁን የሚወሰዱ አስተዳደራዊ እርምጃዎች ዘላቂ መፍትሄ ሊሆኑ እንደማይችሉ የምጣኔ ሃብት ባለሙያው አቶ ጌታቸው ይናገራሉ። አጋጣሚዎች ሲገኙ ብዙ ትርፍ ለማትረፍ የሚሞከረውን ባህሪ በመቀነስ ረገድ ግን የተወሰነ አስተዋጽኦ ሊኖራቸው እንደሚችል እምነታቸው ነው። እርሳቸው እንደሚሉት በኢትዮጵያ ኢኮኖሚ ውስጥ ከፍተኛ ገንዘብ የሚያንቀሳቅሰውም ሆነ በግዙፍ የመዋለ ንዋይ ስራዎች ላይ የተሰማራው መንግስት በመሆኑ የበጀት አስተዳደር ፖሊሲ ግሽበትን ለመቆጣጠር ቁልፍ ሚና ይኖረዋል። የበጀት ፖሊሲ የተመጠነ በኢኮኖሚ ውስጥ ያለውን እንቅስቃሴ አያሟሙቅ በሚችል መልኩ በተገደበ፣ አንዳንድ ጊዜ ደግሞ ተገቢ ያልሆኑ መጠቀም ላይ መሰረት ያደረጉ ኢንቨስትመንቶችን በመቀነስ በአጠቃላይ በፊስካል ፖሊሲ በምንለው የበጀት ፖሊሲ አወጣት ስርዓት ውስጥ መቆጠብን ግምት ያስገባ የፊስካል ፖሊሲ መከተል የምንችል ከሆነ ብቻ ነው ኢንፍሌሽነሪ ፕሬሸሩን መቋቋም የሚቻለው። ለምን የኢትዮጵያ የገንዘብ ፖሊሲ ከበጀት ፖሊሲው ተከትሎ የሚመጣ ነው። በራሱ መንቀሳቀስ ስለማይችል ሁል ጊዜም የበጀት ፖሊሲውን እየተከተለ የሚንቀሳቀስ ነው። ያ ማለት እንግዲህ በጀት ልዩነት በሚሰፋ ሰዓት የበጀት ልዩነቱን ለመሙላት የሚደረገው የገንዘብ አስተዳደር ሂደት በኢኮኖሚ ውስጥ ያለውን የገንዘብ ፍሰት ይወስኗል። ያ ማለት ወደ ዋጋ ይቀየርና በገዥና ሻጭ ላይ የሚታየውን ባህሪያዊ ለውጥ ይወስናል። ስለዚህ የገንዘብ ፖሊሲ ሁል የበጀት ፖሊሲው ተከታይ በኢትዮጵያ በኢትዮጵያም እሱ እውነታ ትክክል ነው። አሁን የምናየውን የዋጋ ውድነት ለመግታት ያለን ትልቁ አማራጭ በበጀት ፖሊሲው ስፔስ ውስጥ የበጀት አጠቃቀም ስርዓቱ እየተመጠነ በጣም እድገትን መሰረት ብቻ ያደረገ አግባብ ያልሆኑ አጠቃቀሞችን መግታት የሚችል በአጠቃላይ የተቆጠበ የበጀት አስተዳደር ማድረግ ሲቻል ነው ከዛ ውጭ አሁን በገበያ ውስጥ የሚንጸባረቁ ባህሪያት በአጠቃላይ የዚህ ተከታይ ናቸው። ለምሳሌ ብዙም የመኪና ዋጋ ስታነሳልኝ ነበር። እንደዚሁ የስፔር ፓርት ዋጋዎች ይነሳሉ። ጎማ ዋጋዎች ሲነሱ ሰምቻለሁ። በከተማ ውስጥ ብዙ እየጨመሩ አሉ የሚባሉ እቃዎች፣ የኮንስትራክሽን ማቴሪያሎች፣ የኤሌክትሪክ እቃዎች፣ በአጠቃላይ እነዚህም ብትመለከት ዋና ተጠቃሚያቸው ከመንግስት ፕሮጀክቶች ጋር የሚያያዙ ናቸው። በግለሰብ ደረጃ ያለው ተጠቃሚነት በጣም አነስተኛ። ስለዚህ የገበያውን እንቅስቃሴ መግታት ችል አቅም ያለው አሁንም መንግስት ጋር ነው። አድማጮቻችን፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጠና አይስጥልኝ።